ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። ጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡስ ሙሉ ነው። የምሽቱ አስተናጋጆቻችሁ እኔ ጽዮን ግርማና መስታወት አረጋው ነን። ሰላም እንደምናመሻችሁ። በዛሬው ሚያዝያ 3 2009 ዓ ም ምሽት ዝግጅታችን ዩናይትድ ስቴትስ በኤርትራ ባህር ላይ ባህር ኃይል ላይ ተጨማሪ ማዕቀብ መጣሏን ዘገባ ይኖረናል። ኤርትራ በእርግጥም በተቆጣጣሪ ቡድኑ በ2015፣ 2016 እና 2017 ዘገባዎች ውስጥ ተጠቅሳለች። ሂው ግርፊት የአጣሪ ቡድኑ አስተባባሪ ናቸው። ይህን የተመለከተ ዘገባ አለን። በሌላ ዘገባችን የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ቡድን ቂሊንጦ ማረሚያ ቤት ቃጠሎን በተመለከተ ላወጣው ሪፖርት የተከሳሽ ጠበቆች ምላሽ ሰጡ። ድርጊትቱ በምን አይነት ሁኔታ ተፈጸመ፣ እንዴት ተፈጸመ፣ ማን ፈጸመው የሚለውን እኛ ምስክር ልንሆን የሚገባን ሰዎች እንጂ ልንከሰስ የሚገባን ሰዎች አይደለም። ከመቶ ሃያ አንዱም ሰዎች ሰላሳ ስምንቶቹም ሰዎች በተለያዩ ቀጠሮች ላይ ሲቀርቡ ግድያውን አልፈጸምም፣ ግድያውን የፈጸሙት የሰዎች ስም እየጠሩ ኢገሌ ኢገሌ የሚባል ነው። ይሄም ና እዚህ ቤት ውስጥ ተቀምጠዋል። እነዚህ ሰዎች ይጠየቁልን፣ ይጠረጠሩልን፣ ይመርመሩልን። የመጀመሪያው አቶ ሰይድ አብደላ ናቸው። ሁለተኛው ደግሞ አቶ ወንድሙ ኢብሳ ናቸው። ይዘናቸዋል። በሌላ ዘገባ የአስቸኳይ ጊዜ እርዳታ ከሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50 በመቶ ብቻ የሚሆነው መሆኑን የዓለም ምግብ ፕሮግራም አስታወቀ። ዘገባ አለን። ሰዓት ከበቃን ሌሎችም ዘገባዎች ይኖሩናል። ሙዚቃ እንጋብዛችኋለን። በፌስቡክ አት ቪኦኤ አማሐሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናብቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ አጠር ላሉ ዓለም አቀፍ ዜናዎች ተመልሰን መጥተናል። የመጀመሪያው ዘገባችን ወደ ሶማሊያ ነው የሚያመራው። አደገኛ ነው የተባለ አንድ የሶማሊያ የባህር ላይ ዘራፊ ቡድን መሪ ባለፈው ቅዳሜ በአንድ የእቃ መጫኛ መርከብ ላይ ያልተሳካ የጠለፋ ሙከራ ካደረገ በኋላ መሰወሩ ተነገረ። አብዱል ከሪም ሳላህ ወይም ደግሞ አዊ ኮምቤ በሚል መጠሪያ የሚታወቀውና ሌሎች ሁለት ዘራፊዎች ለመጨረሻ ጊዜ የታዩት አንዲት ንብረትነቷ የሊባኖስ መሆኗ የተዘገበች መርከብ ሲሳፈሩ መሆኑም ታውቋል። መርከቧ ውስጥ የቀሩት ሁለቱ ሰዎች ማምለጣቸውን ምንጮች ለቪኦኤ ሶማልኛ አገልግሎት ገልጸዋል። በሌላ ወገን ወደ ዩናይትድ ስቴትስ እናመራ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከ የኢጣሊያው የጂ7 ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ወደ ሞስኮ ማምራታቸው ተገለጸ። ቲለርሰን አመሩ። ሩሲያ ለሶሪያው ፕሬዚዳንት በሽር አልአሳድ ያላትን ድጋፍ እንድታቆም ለማሳመን የሰነቁት አቅም ግን ዋሽንግተንና ሎንዶን ካላቸው ጉልበት ያነሰ መሆኑን ይነገራል። በኢጣሊያዋ ሉሲያ ከተማ ዛሬ ማክሰኞ የተካሄደው የጂ7 ስብሰባ ሩሲያና ሶሪያ ላይ ማዕቀብ ለመጣል የቀረበው ሀሳብ ስምምነት ሳያገኝ ቀርቷል። ምክንያቱም ባለፈው ሳምንት ሶሪያ ውስጥ ሲቪሎች ላይ ኬሚካል ጦር መሳሪያ የተጠቀመው ማን እንደሆነ አስቀድሞ ምርመራ መካሄድ አለበት ስለተባለ። በዚህም ቲለርሰን ደስተኛ አልነበሩ። ከስብሰባው በኋላ ለጋዜጠኞች ሲናገሩ እንዲህማ ልንቀጥል አንችልም፣ የሶሪያ ሰላማዊ ሕዝብ መሰቃየት የለበትም፣ ሩሲያም ሚናዋን ልትለይ ይገባል ብለዋል እስላማዊው ነውጠኛ ቡድን ኢራቅ ውስጥ የነበረውን ይዞታ እያጣና በአሁኑ ወቅትም ከሀገሪቱ መሬት ሰባት በመቶ ብቻ እንደሚቆጣጠር አንድ የኢራቅ ወታደራዊ ቃል አቀባይ አስታወቀ። ብርጋዴር ጀነራል የህያ ራሱል እንዳስታወቁት ቡድኑ ኢራቅ ውስጥ በገነነበት እንደ አውሮፓውያን አቆጣጠር በ 2014 ዓ ም አርባ በመቶ የሚሆነውን መሬት ይቆጣጠር ነበር። አይሲስ ሞሱልን እንደ አውሮፓውያን አቆጣጠር በ2014 በተቆጣጠረበት ጊዜ ይዞታውን ወደ ሶሪያ ጭ ምርምር ያስፋፋ ቢሆንም አሁን ግን ጣምራው ጦር አያሌ ይዞታውን እያስለቀቀው እንደሆነ ቃል አቀባይ ጨምረው አመልክተዋል። ሶሪያ ውስጥ በተተኮሰ አዳፍኔ ሁለት የሩሲያ አገልግሎት ባልደረቦች ሲገደሉ ሶስተኛው በጠና መቁሰሉን የሩሲያ መከላከያ ሚኒስትር ዛሬ አስታወቀ። የሰለጠኑ ሩሳውያን የአገልግሎት ባልደረቦች የሶሪያን ሰራዊት በማሰልጠን ተግባር ላይ እንዳሉ በሽምቅ ተዋጊዎች ጥቃት እንደደረሰባቸው ነው መከላከያ ሚኒስትር ከኢንተርፋክስ የዜና ወኪል ያገኘው መረጃ ጠቅሶ ይፋ ያደረገው። አደጋ የደረሰባቸው ወታደሮች በሶሪያ ጦር ኃይል ውስጥ በነበረው የሩሲያ ጦር ሰራዊት ውስጥ ተቀላቅለው በማገልገል ላይም እንደነበሩ ተገልጧል። ጥቃቱ መቼና የት ስፍራ እንደተካሄደ አልተገለጠም። የአሁኑ አዋዝ አሃዝ እስከ ዛሬ ሶሪያ ውስጥ የሞቱት የሩሲያ ወታደሮች ቁጥርን 29 አድርሶታል። እንግዲህ ለዛሬ የያዝንላችሁ ዜናዎች እነዚህ ነበር። ወደ ዋናው የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ የምትከታተሉት የአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅት ነው። ወደ መጀመሪያው ዝርዝር ዘገባችን እናመራለን። ዩናይትድ ስቴትስ በኤርትራ ባህር ኃይል ላይ ተጨማሪ ማዕቀብ ጣለች። አስመራ የዓለም አቀፉ ማህበረሰብ ያስቀመጣቸውን የጋራ መግባቢያ መስመሮች ጥሳ የጦር መሳሪያ ማዕቀብ እቀባ ከተጣለባት ሰሜን ኮሪያ የወታደራዊ ግንኙነት መሳሪያ ገዝታለች ሲል አንድ የተባበሩት መንግስታት ድርጅት ዘገባ ወንጅሏታል። ዘገባው የሳሌም ሰለሞን ነው ሄኖክ ሰማእግዜር ያቀርበዋል። በሰሜን ኮሪያ የተጣለውን የጦር መሳሪያ ማዕቀብ የሚመረምረው የተባበሩት መንግስታት ድርጅት ያቋቋመው ቡድን ኤርትራን ከፒዮንግያንግ ጋር በመናገድ ሲሆነ እጅል ይሄ ለሶስተኛ ጊዜ ነው። ሂዩ ግሪፊት የአጣሪ ቡድኑ አስተባባሪ ናቸው። ኤርትራ በእርግጥም በተቆጣጣሪ ቡድኑ በ2015፣ 2016 እና 2017 ዘገባዎች ውስጥ ተጠቅሳለች። በጎርጎሮሳውያን ዘመን መሆኑ ነው። ለሦስት ተከታታይ ዓመታት በዘገባው መጠቀሷን ተከትሎ ዩናይትድ ስቴትስ በኤርትራ ባሕር ኃይል ላይ ማዕቀብ ጥላለች። ለኤርትራ ምንም አይነት የጦር መሣሪያ ሽያጭም ሆነ ወታደራዊ ግንኙነት ማድረግን ይከለክላል። ማዕቀቡ በዩናይትድ ስቴትስ ሕግ የኒውክሊየር የጦር መሣሪያ ማበልጸግን የሚከለክለውን ዓለም አቀፍ ስምምነት በመጣስና በመተባበር በኢራን፣ ሶሪያና ሰሜን ኮሪያ የተጣለው ማዕቀብን በሚከለክለው ማዕቀፍ ስር ነው። ኤርትራ ክልከላ የተላለፈባት በሰሜን ኮሪያ ላይ የተጣለውን የጦር መሳሪያ ንግድ እቀባ የጦር መሳሪያ መግዛትና ስልጠና በማግኘት ተላልፈዋል በሚል ስማቸው ከተጠራ ሰባት የአፍሪካ ሀገሮች ዝርዝር ውስጥ ነው ኤርትራ የተካተተችው። የተባበሩት መንግስታት ድርጅት ያቋቋመው የሁኔታ አጣሪ ቡድን ከአንድ ዓመት በፊት ኤርትራ በ አርባ አምስት ሳጥኖች የወታደራዊ መገናኛ ሬዲዮ ሬዲዮና የአቅጣጫ ጠቋሚ አንቴናዎች እንዲሁም ማይክሮፎኖችና ሽቦዎችን ወደ ሀገር ውስጥ አስገብታለች። በሚስጢር የተላኩት ሳጥኖች ግን ወደ ኤርትራ ከመግባታቸው በፊት በመንገድ ላይ ተጠልፈው ነበር። የተባበሩት መንግስታት ድርጅት መሳሪያዎቹ የተላኩት ግሉኮም በተባለ የሰሜን ኮሪያን ምርቶች በማሌዥያ መሠረቱን አድርጎ የሚሸጥ ኩባንያ ነው ብሏል። ለዚህም ምክንያቱ ዕቃዎቹ ከሰሜን ኮሪያ መውጣታቸውን ለመደበቅ ነው። ከዚህ ቀደም በተባበሩት መንግስታት ድርጅት የቀረቡ ዘገባዎች ኤርትራ ወታደራዊና የቴክኒክ እርዳታን ግሪን ፓይን ከተባለ የሰሜን ኮሪያ ድርጅት ስለማግኘቷ ማስረጃለኝ ይላል። ኤርትራ በ2016 ዓ ም ኤርትራ ግሪን ፓይን ከተባለ ድርጅት ጋር ግንኙነት ፈጥራለች። ድርጅቱ የሰሜን ኮሪያ ትልቁ የጦር መሳሪያ አከፋፋይ ኩባንያ መሆኑን በተባበሩት መንግስታት ድርጅት የህገ ወጥ ድርጅቶች ዝርዝር የተመዘገበ መሆኑም ይታወቃል። የጦር መሳሪያዎችን፣ ተምዘግዛጊ ሚሳይሎችና ሌሎች አካላቱን ለመካከለኛው ምስራቅና አፍሪካ በመሸጥም ይታወቃል። ሰሜን ኮሪያ ለአፍሪካ ሀገሮች የጦር መሳሪያ ለመሸጥ በእጅጉ ትጥራለች ሲሉ በስቶክሆልም የዓለም አቀፍ የሰላምና ጥናት እንደዚሁ ምርምር ተቋም የሚሰሩት ፒተር ዌዝማን ያስረዳሉ። ሰሜን ኮሪያ የጦር መሳሪያ ለመሸጥ የምትፈልገው በእርግጥም የመስራት አቅሙ ስላላትና በገበያም የተወሰነ ተፈላጊነት ያለው በመሆኑ ነው። ፍላጎቱ ደግሞ በቂ ሀብት ከሌላቸው ሀገሮች መሆኑ የሚያስገርም ነገር አይደለም። ምክንያቱም ሰሜን ኮሪያ የምትሸጣቸው መሳሪያዎች ጥራታቸው ዝቅተኛ ቢሆንም በአንጻሩ ብዙ ገንዘብ ስለማያስወጡ። ወዝማን አክለውም ሰሜን ኮሪያ የምትሸጠው ጊዜያቸው ያለፈባቸውና እንደገና የተገጣጠሙ የሶቪየት ዘመን መሳሪያዎችን እንደሆኑ ይገልጻሉ። መሣሪያዎቹን የሚገዙት አገሮች ብዙ ዋጋ ስለማይከፍሉባቸው ሸማቾቹ የአፍሪካ ሀገሮችና ሌሎች ጥቂቶች መሆናቸው ይታወቃል። ሌላ ሀገር እነዚህን መሣሪያዎች አይገዛም። ሚያንማር የሰሜን ኮሪያን የጦር መሣሪያዎች ከዚህ በፊት በመግዛት ትታወቃለች። ኩባም እንዲሁ ተመሳሳይ የጦር መሣሪያዎች ከመግዛት ያለፈ አቅም ከሌላቸው አገሮች ተርታ እንደምትሰለፍ መረዳት ይቻላል። የኤርትራ ማስታወቂያ ሚኒስቴር በዩናይትድ ስቴትስ የተጣለውን እቀባ ጥቅስ ግራ የሚያጋባና አላስፈላጊ ሲል አውግዞታል። እንደዚህ መሰል አሰራሮችም ከበርካታ ዓመታት በፊት የተጀመሩ መሆኑን አስምሮበታል። ጥቅስ አሰራሩ የተለመደ ነው ይላል። የውጭ ጉዳይ መስሪያ ቤቱ መግለጫ አስቀድሞ የተሳሳተ መረጃ ይሰራጫል፣ ከዚያ ይህንኑ ሴራ ያቀነባበሩት ራሳቸው ከሳሽ ራሳቸው ዳኛ ሆነው ይወስናሉ ሲል አክሏል። ኤርትራ ከዚህ ቀደም የሶማሊያ ጽንፈኛ ቡድን አልሸባብን በመርዳት ከሰባት ዓመት በፊት የተባበሩት መንግሥታት ድርጅት የጦር መሣሪያ ማዕቀብ እንደጣለባት ይታወሳል። ማዕቀቡ የኤርትራ መንግሥት ባለስልጣናት ላይ የጉዞ ማዕቀብና በአንዳንድ ወታደራዊና የፖለቲካ መሪዎች ገንዘባቸው በባንክ እንዳይንቀሳቀስም አግዷል። ማዕቀቡ ከተላለፈ ከአምስት ዓመታት በኋላ ኤርትራ አልሸባብን መርዳቷን አስመልክቶ ማስረጃ የለኝም ሲል አንድ የተባበሩት መንግሥታት ድርጅት ያሰማራው አጣሪ ቡድን ይፋ ቢያደርግም እስካሁን ማዕቀቡ አልተነሳም። ይኸው አጥኚ ቡድን አክሎም መረጃ እንዳልተገኘ ስንገልጽ ኤርትራ ለሶማሊያው አልሸባብ ወይም በስሩ ለሚንቀሳቀሱ ቡድኖች እርዳታ አድርጋ እንደሆነ ያለውን ጥርጣሬ አያነሳውም ብሏል። በሶማሊያ ውስጥ ላለውና ለነበረው የሰላም ማጣት ኤርትራ አብይ ምክንያት አለመሆኗን ነው የተባበሩት መንግስታት ድርጅት ግምገማ የሚያስረዳው። ዳንኤል ኦቅባራያ በሲንሲናቲ ኦሃዮ ዩኒየን ኢንስቲትዩት ን ዩኒቨርሲቲ አስተማሪ ናቸው። ይሄ ሁሉ ግምገማ፣ ማስረጃና ማዕቀብ በአጠቃላይ ኤርትራ በዓለም አቀፉ ማኅበረሰብ የተገፋች ሀገር ሆና እንዲሰማት አድርጓል ይላሉ። በኤርትራ ላይ የሚጣሉ ማዕቀቦች ግልጽ ባልሆኑ አሰራሮችና በጎ ባልሆኑ አመለካከቶች የሚተላለፉ መሆናቸው ይልቅ ለኤርትራ መንግስት የህዝብ ግንኙነት መሳሪያ ሆነውለታል ሲሉ ያስረዳሉ። በህዝብ ያልተመረጠው የኤርትራ መንግስት ይሄው አለም በሙሉ እኛን ይቃወማል በሚል የማሳመኛ ዘዴ ፈጥሮላቸዋል ይላሉ ኤርትራዊው ተንታኝ። Even if you disagree with the Eritrean regime on a whole host of things, we know that sanctions actually play into the hands of. በበርካታ ጉዳዮች ላይ ከኤርትራ መንግስት ጋር መግባባት ባይኖርም ማዕቀቦች ላምባገነን ስርዓቶች መጠቀሚያ እንደሚሆኑ ደግሞ ጠንቅቀን እናውቃለን። የአገሪቱ መንግስት ይኸው ዓለም በሙሉ እኛን ይቃወማል ሲል ለህዝቡ ያስተጋባል። ዛሬ ብቻ ሳይሆን አስቀድሞም በሺ ዘጠኝ መቶ አርባዎቹ ሁሉ የነበረ በጎ ያልሆነ አመለካከት ወይም አዝማሚያ ነው ሲሉ እንሰማለን። ኤርትራ ከኢትዮጵያ ተለይታ ሀገር ከመሰረተች ወዲህ በፕሬዚዳንት ኢሳያስ አፈወርቂ ስትመራ ቆይታለች። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ስናልፍ ነሐሴ 28 2008 ዓ ም በቅሊንጦ ማረሚያ ቤት ለደረሰው የሳት ቃጠሎና ለደረሰው ጉዳት እስረኞቹም ሆነ የማረሚያ ቤቱ አስተዳደርና ጠባቂዎች በሕግ ሊጠየቁ ይገባል በሚል የኢትዮጵያ ሰብአዊ መብት ኮሚሽን ላወጣው ሪፖርት በዚህ ጉዳይ ተከሰው ፍርድ ቤት የሚገኙ የእስረኛ ጠበቆች ደንበኞቻቸው ድርጊቱን አለመፈጸማቸውን ገልጸው የእምነት ክደት ቃላቸውን መስጠታቸውን ተናገሩ። የማረሚያ ቤቱን ምላሽ ማግኘት አልቻልንም። ጽዮን ግርማ ሁለት ጠበቆች አነጋግራ ተከታዩን ዘግባለች። የሰብአዊ መብት ኮሚሽኑ የምርመራ ሪፖርት የሚያስረዳው ለደረሰው ቃጠሎ መነሻ ምክንያት በእስር ቤቱ የአስተዳደር አካላት በአተት በሽታ ምክንያት ከቤተሰብ ምግብ አይገባም የሚል ማስታወቂያ መለጠፉ እንደሆነ ገልጾ እሳቱን ያቀጣጠሉት ደግሞ ቀደም ሲል ተደራጅተው የነበሩና በከባድ ወንጀል የተጠረጠሩ ሰዎች ናቸው ይላል። እሳቱ ከተቀጣጠለ በኋላም አስራ ሁለት እስረኛ ላይ በር ዘግተው አቃጥለዋል። በፌሮ ብረትም መጥተው አንድ ሰው ገድለዋል ብሏል። አደጋው ከደረሰ በኋላ ደግሞ የማረሚያ ቤቱ ጠባቂዎች ወደ እስረኛው ተኩሰዋል። በዚህም ሁለት ሰው በጥይት ገድለው ስምንት ሰው አቁስለዋል። አስለቃሽ ጭስም ወደ እስረኛው ለቀዋል የሚል ነበር። እንዲሁም እስረኞቹ ከአደጋው መትረፍ በማይችሉበት ሁኔታ ተቃጥለውና ከስለው ሕይወታቸው አልፈዋል ብሏል። በተጨማሪም ተቀጣጣይ ነገሮች ወደ እስር ቤቱ እንዳይገባ ቁጥጥር አላደረጉም ብሎ የማረሚያ ቤቱን ጠባቂዎችና ትዕዛዙን የሰጡት ኃላፊዎች በህግ ሊጠየቁ ይገባል ብሏል። በቂሊንጦ የእሳት ቃጠሎ ተጠርጥረዋል በሚል 38 እስረኛ ተከሳሾች በአንድ መዝገብ 121 እስረኛ ተከሳሾች ደግሞ በሌላ መዝገብ፣ በአጠቃላይ በሁለት መዝገብ ተከሰው ፍርድ ቤት በመቅረብ ላይ ናቸው። በ38 ሰዎች ዝርዝር ውስጥ ከተከሰሱት የሁለቱ ጠበቃ የሆኑት አቶ ሰኢድ አብደላን ስለ ሪፖርቱ ጠይቄያቸው ነበር። ተከሳሾቹ ከዚህ ቀጠሮ የእምነት ክህደት ቃላቸውን ሰጠው አሁን ምስክር ለመስማት ከግንቦት ሀያ አራት ባሉት ጊዜያቶች ውስጥ ያንዳንዱ ምስክር እንዲሰማበት ነው የተቀጠረው ያለው ሁኔታ ተከሳሾቹም ድርጊቱን ያለመፈጸማቸውን ድርጊቱን የፈጸመውን ሰው ያዩ መሆኑን በአብዛኞቹ ተናግረዋል። ድርጊቱ በምን አይነት ሁኔታ ተፈጸመ፣ እንዴት ተፈጸመ፣ ማን ፈጸመው የሚለውን እኛ ምስክር ልሆን የሚገባን ሰዎች እንጂ ልንከሰስ የሚገባን ሰዎች አይደለም። ተመርጠን አማራ የሆነው ግንቦት ሰባት ተብሎ ሙስሊም የሆነው አልሸባብ ተብሎ እንደዚሁም ኦሮሞ የሆነው ተብሎ ተመርጠን ነው እዚህ ውስጥ የተካተት ነው እንጂ ድርጊቱን አልፈጸምንም። ድርጊቱን ማን እንደፈጸመ እናውቃለን ብለው ቃላቸውን ሰጥተዋል። ፍርድ ቤቱም አቃቢ ሕግ አስተያየት እንዲሰጥበት አድርጎ አቃቢ ግም ተከሳሾቹ ክሱን የካዱ በመሆኑ ምስክር አለኝ ምስክሮቼን አሰማለሁ ብሏል። ያው ይሄ በተቀጠረበት ሁኔታ ነው የሰብአዊ መብት ኮሚሽን መግለጫ ያወጣው ያ ሪፖርት ነው። እኛ በሪፖርት ደረጃነት ነው የምናየው። ከፍርድ ቤቱ ጉዳይ ጋር ያው የሚገናኝ ነገር አይደለም። በአጠቃላይ በታሳሪዎች የተፈጸመ መሆኑን የሚገልጽ እንጂ እነ ከሌ ናቸው ብሎ ያው በዝርዝር ያወጣው ነገር ስለሌለ እኛም ሪፖርቱን የምንቃወምበት ወይም ደግሞ እኛን ጥፋተኛ አድርጎናል ከፍርድ በፊት የምንልበት ሁኔታም አይኖርም። ተከሳሾቹ ያው ምስክር ተሰምቶባቸው ፍርድ ቤቱ የፍርዱን ሂደት ካየ በኋላ የሚወስነው ጉዳይ ነው። አቶ ሰኢድ በፍርድ ቤት የተያዘን ጉዳይ ዝርዝር ነገር ውስጥ ገብተው ለመናገር እንደሚያስቸግራቸው ገልጸዋል። ከዚህ ቀደም በነበረው ቀጠሮ ተከሳሾቹ የእምነት ክህደት ቃላቸውን መስጠታቸውን ገልጸው የእምነት ክህደት ቃላቸውን ከሰጡት የተወሰኑትን እንዲነግሩን ጠይቄያቸው ነበር። እንግዲህ በጣም ረዣዥም ንግግር ነው የተናገሩት የእምነት ክደት ቃል በሚሰጡበት ጊዜ አንድ ተከሳሽ ከዚህ እኔ ይህንን ቄስ ነበርኩኝ፣ ቄስ ትምህርት ቤት ውስጥ ነኝ። የአንድነት ፓርቲ የሕዝብ ግንኙነት ኃላፊ ነበርኩኝ። ጎንደር ውስጥ እኔ ቄስ ቤት ውስጥ ስላደግኩኝ እንዲህ አይነት ድርጊት ለመፈጸም ያለኝ ታሪኬም ሁኔታዬም የሃይማኖት ስብዕናዬም የሚፈቅደው አይደለም። ግን ይሄኛውን ድርጊት የፈጸሙትን ሰዎች ደግሞ ለው ማን እንደሆነ በምን አይነት ሁኔታ እንደተፈጸመ፣ ብዙ ሰዎች የተገደሉት በጥይት ነው፣ እያየን አይናችን ላይ እኛ አብረን የነበር ናቸውን አብረን የታሰር ናቸውን የምንተሳሰበውን ጓደኞች ነው ገደላቸው የተባል ነው። ስለዚህ ይህ ፍጹም ሐሰት ነው የሚል አስተያየት ሰጥቷል። እንዲሁም አንድ ሌላ ተከሳሽ ለኢትዮ ኤርትራ ጦርነት በነበረ ጊዜ ወታደር የነበረ የተዋጋ መሆኑን ገልጾ ያደግኩበት እኔ ለሀገሬ ሀገሬንም ሞት ለሀገሬ የታገልኩኝ ሰው ነኝ ሀገሬን ያገለገልኩኝ ሰው ነኝ። ዜጎቼ ላይ እንዲህ የምፈጽም አይደለሁም። ይስብና የለኝም። መንግስት እንዲህ አይነት ሰዎች ሰብአዊ መብት ጥሰት ዜጎች ላይ እንደሚፈጽም ሳውቅ በመቃወሚ ምክንያት ታስሬያለሁ። አሁንም ደግሞ ውስጥ ሙኜ ሰብአዊ መብት ጥሰት መኖሩን ስለምቃወም ባልሰራሁት ስራ ገደልክ ተብያለሁ። የገደሉ ሰዎችን አጋልጣለሁ በምልበት ጊዜ ገደልክ፣ አቃጥልሃል ተብዬ ተከስሻለሁ የሚል ረዘም ያለ ንግግር ያረጉ ሰዎች አሉ። ከሁለቱ መዝገቦች ወደ ሀያ ስድስት የሚሆኑ እስረኞች ጠበቃ የሆኑት አቶ ወንድሙ ኢብሳን በዚሁ የኢትዮጵያ የሰብአዊ መብት ኮሚሽን ሪፖርት ላይ አስተያየት እንዳላቸው ጠይቄያቸው ነበር። ስፖርቱን በተመለከተ ጉዳዩ በፍርድ ቤት እስከተያዘ ድረስ ፍርድ ቤቱ አንድ ነገር እስከሚል ድረስ አስቀድሞ ይ ነው ያ ነው ማለት አይቻልም። ነገር ግን ከህግ አንጻርና ከተጨባጭ ሁኔታ በመነሳት በኢትዮጵያ ውስጥ ከሚገኙት ማረሚያ ቤቶች እጅግ ከፍተኛ እጅግ ከፍተኛ ጥበቃ የሚደረግለት የቃሊቲ እስር ቤት ነው። ይሄ ቅልንጦ የሚባለው ቃሊቲ እስር ቤት ስር ያለ አንድ ቅርንጫፍ ነው። ስለዚህ በዚህ እጅግ በጣም ከፍተኛ ጥበቃ ካልሲ ጭምር በጣም እጅግ በጣም ፍተሻና ጥንቃቄ የተሞላበት ከፍተኛ በጽሑፍ ጭምር ነው። እስር ቤቱ በር ላይ ከፍተኛ ጥበቃ የሚደረግለት በሚባለው እስር ቤት ላይ እንዴት ተደርጎ ነው በእስረኞች በኩል ሪፖርቱ የቀለጸው? ነገር አላሳመነኝም። ምክንያቱም ቤተሰብ እሁድና ቅዳሜ ታሳሪዎቹን በሚጠይቁበት ጊዜ ደብዳቤ እንኳን መለወጥ አይችሉም። ሕጋዊ የተከሰሱበትን ወረቀት እንኳን ወዲህ ወደ ውስጥ ወደ ውጭ ማስገባት ማስወጣት አይቻልም። በቃሉ እንኳን ጥሰነ ንግር አድርጎ ምግብ ብቻ ተቀባብሎ ነው Спасибо. መለዋወጥ የለም፣ ወረቀት መለዋወጥ የለም። እንዲህ አይነት ጥብቅ ሁኔታ ባለበት ማረሚያ ቤት አሁን ሪፖርቱ ላይ የተገለጸው ነገር በእውነቱ በጣም አላሳመነኝ። ምክንያቱም እስር ቤቶቹ ሌሎች እስር ቤቶች በኑ አሁን የተባሩ ነገሮች ሊገቡ ይችላሉ ይባል ይሆናል። ይሄ እኮ እጅግ በጣም ከፍተኛ ጥበቃ፣ ከፍተኛ ጥንቃቄ የሚደረግለት እስር ቤት ነው። በዚህ እስር ቤት ውስጥ ያሉ ሰዎችም ሀያ አራት ሰዓት በሀያ አራት ሰዓት አይን ሀያ አራት ሰዓት ይጠበቃሉ፣ ሌት ተቀን ይጠበቃሉ። ማንኛውንም ለ ተፈትሾ ነው የሚገባው። ስለዚህ እስረኞቹ የተባለውን ነገር እንዴት እንደሚያደርጉ እግዚአብሔር ከሚያውቅ በቀን ሪፖርቱ እኔም በባኩሎ እንድበል እንደዚህ ባላሙ አላሳመነ አቶ ወንድሙ ኢብሳ እነዚህ እስረኞች ፍርድ ቤት በቀረቡበት ወቅት ለፍርድ ቤቱ ሰጥተውት የነበረውን የእምነት ክህደት ቃል እንዲህ ያስታውሳሉ። ቢመረመሩ ኖሮ በእሳት የሞተው እና በጥይት የሞተው ይታወቅ ነበረ። ይሄ ግድያ የፈጸመው ሌላ አካል ነው። እነሱ ለሰው ስም ይጠራሉ። እኔም መጥራት ላይ ህጉ አይመቸኝም እንጂ አንዱም እኮ አስከሬናቸው አልተመረመረም። ተከሳሾቹ ከዚህ ቀደም ፍርድ ቤት በቀረቡበት ወቅት ድርጊቱን አልፈጸምንም፣ እንዲያውም እጅግ ዘግናኝ የሆነ ድብደባ ተፈጽሞብናል በማለት ለፍርድ ቤቱ አቤቱታ ማቅረባቸውን ጠቅሰን መዘገባችን ይታወሳል። በትላንትና እውነት ለአሜሪካ ድምጽ አስተያየታቸውን የሰጡት የኢትዮጵያ የሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ዳይሬክቶሬት ዳይሬክተር አቶ ብርሃኑ አባዲን ስለ ሁኔታው ጠይቄያቸው ነበር። በፍርድ ቤት በተያያዘ ጉዳይ ጣልቃ ንገባን ብለው ነበር። ኮሚሽኑ ማረሚያ ቤቱን በተመለከተ ላወጣው ሪፖርት አስተያየታቸውን እንዲሰጡን የፌዴራል ማረሚያ ቤቶች አስተዳደር የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ ጋር ተደጋጋሚ የስልክ ሙከራ አድርገን ስልካቸው መነሳቱ ምላሻቸው ማካተት አልቻልንም። እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ስናመራ የአስቸኳይ ጊዜ እርዳታ ለሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50 ከመቶ ብቻ መሆኑን የዓለም አቀፍ የምግብ ፕሮግራም አስታወቀ። በኢትዮጵያ የፕሮግራሙ ምክትል ዳይሬክተር ሳሚር ዋን ማሊ ለአሜሪካ ድምጽ እንዳሉት ቀጣዮቹ ወራት አስቸጋሪ ሊሆኑ ይችላሉ። በኢትዮጵያ የፕሮግራሙ ምክትል ዳይሬክተር የሆኑት ሳሚር ዋን ማሊ ቀብሪ ድሃር ውስጥ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል። በአዲስ አበባ ከሚገኘው የአሜሪካ ኤምባሲና ከዩኤስኤአይዲ የስራ ኃላፊዎች ጋር በድርቅ የተጎዱ የኢትዮጵያ ሶማሌ ክልል አካባቢዎችን ከጎበኙ በኋላ ነው በኢትዮጵያ የዓለም ምግብ ፕሮግራም ምክትል ዳይሬክተር ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት። ምክትል ዳይሬክተሩ ሳሚር ዋንማሊ እንዳሉት ለተረጂዎች ለመድረስ በእጃቸው ያለው አቅርቦትና የሚያስፈልገው የድጋፍ መጠን አለመመጣጠን አሳሳቢ ነው። በጣም ያሳስበናል። በሁለት ምክንያቶች፣ በሶማሌ ክልል በድርቅ በተጎዱ ወረዳዎች ያለው ፍላጎት እየጨመረ ነው፣ ያሉን ግብአቶች ደግሞ ውሱን ናቸው እና ለእነዚህ አዳዲስ ፍላጎቶች ምላሽ ለመስጠት ከመንግስትና ከለጋሾች ጋር በቅርበት መስራት አለብን። መፍትሄ የሚሆኑ በርካታ አማራጮችን ማየት፣ አንደኛው ያሉንን ውሱን አቅርቦቶች የበለጠ እርዳታ ለሚያስፈልጋቸው አካባቢዎች ቅድሚያ በመስጠት ማከፋፈል፣ ሁለተኛው ደግሞ የክልሉና የፌዴራሉ መንግሥት አሁን ያሉንን ግብዓቶች እንዴት የተሟሉ ሊያደርጓቸው እንደሚችሉም መመልከት ነው። ሦስተኛው ደግሞ ለጋሾች በፍጥነት የበለጠ ድጋፍ እንዲያደርጉ መጠየቅ ነው። ባለፈው ታኅሣሥ ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ በሶማሌ ክልል የሚገኙትን ጨምሮ 5.6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ጠቁሟል። ይህ ሰነድ ግን አንዳንድ ታሳቢዎችን ከግምት ያስገባ ነው። ይህንን ያስታወሱት ሚስተር ሳሚር ዋንማሊ ለምሳሌም በቀጣይ እንዲኖር የሚጠበቀው ወቅታዊ ዝናብ ካልመጣ ነገሮች ሊወሳሰቡ እንደሚችሉ ተናግረዋል። ሁለተኛ በማለት ከረጅም ጊዜ አንጻር እንደሚያሳስባቸው ያብራሩት ይህንን ነጥብ ነው። ከረጅም ጊዜ አንጻር በአርብቶ አደር አካባቢዎች የሚጠበቀው የጎህ ዝናብ ካልመጣ፣ በደጋማ አካባቢዎች ደግሞ የበልግ ዝናብ ካልቀጠለ ከባድ ቀውስ ሊያጋጥመን ይችላል። ከፍተኛ የምግብ አቅርቦት ጥያቄም ይኖራል። አሁን በአስቸኳይ ጊዜ እርዳታ መጠየቁ ላይ የተመለከተውና ለተረጃዎች ምግብ ለማዳረስ የሚያስፈልገው ወደ 600 ሚሊዮን ዶላር ነው። አንተም እንዳልከው ከዚያ ውስጥ ያገኘነው ወደ ግማሽ የሚሆነውን ነው። ከለጋሾች ድጋፍ ከተገኘ በኋላ ምግቡን ለማምጣት በአማካኝ ሦስት ወር ያስፈልጋል። እናም ያጠረ ጊዜ ነው ያለው። ይህ ሁኔታ የዓለም የምግብ ፕሮግራምን ከመሳሰሉ ተቋማትና ከለጋሾች በመንግሥት መሪነት የጋራ ምላሽ ይጠይቃል። እናም ደረጃ በደረጃ የሚተገበር የተለያየ ምላሽ እንደሚያስፈልግ ነው ምክትል ዳይሬክተሩ የተናገሩት። በቅድሚያና ወዲያውኑ የአስቸኳይ ጊዜ እርዳታ ማድረግ ከፌዴራልና ከክልል መንግሥታት ጋር ደግሞ ለረጅም ጊዜ በሚሆን መንገድ ለአርብቶ አደሮች የሚደረገው ድጋፍ ላይ መስራት በምክትል ዳይሬክተሩ ከተጠቀሱት መካከል ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኬንያ አንድ ወጣት የንግድ ሀሳብ አፍላቂ በሚኖርበት አካባቢ በብዛት የሚገኝ እስካሁንም በጥቅም ላይ ያልዋለ ጥሬ ሀብትን ወደ ንግድ ስራ ለውጧል። በቪክቶሪያ ሀይቅና አካባቢዋ የሚገኙ ሱቆች በስፋት እየተሸጠ ያለውን የወረቀት ምርት ከአካባቢው ጥሬ እቃ ሰርቶ ለሀገሬው ሰዎች ምርትና የስራ እድል የፈጠረውን ወጣት ታሪክ ሌኒ ሩቫጋ ዘግቧል። ሄኖክ ሰማ ግዜር አቀርበዋል። በኬንያ የቪክቶሪያ ሀይቅ አካባቢ በርካታ ረግረጋማ ስፍራዎች አሉ። ለከብት ግጦሽ የማይውሉ ወይም ለእርሻ እንዲሁ ያልተመቹ ሰፋፊ ቅጠሎችና ያማሩ አበቦች ያሉት ተንሳፋፊ የረግረግ ሐረግ ምድሩን የሞላባቸው ስፍራዎች ብዙ ናቸው። አሳ አጥማጆች ቀናቸውን የሚያሳልፉት ከዚህ የረግረግ ቅጠል ጋር ሲታገሉ ነው። ጀልባዎችን አያሳልፍም። አሳ ለማጥመድ አይመችም። አልፎም የአሳውን ቁጥር እየቀነሰም ይገኛል። ስለዚህ እንዲሁ በገጀራ ቅጠሉን ሲጨፈጭፉ መልሶ በማግስቱ ቱግ ብሎ ሲያድግ ብቻ ሰውና ተፈጥሮ ሲታገሉ የሚውሉበት አካባቢና ሁኔታ ነው። ይህንን ያጤነው የአካባቢው ተወላጅ ማይክል ኦቲዬኖ ነው። ይህንን አስቸጋሪ ቅጠል ለምን ችግር ፈቺ ቅጠል አላደርገውም? ሲል ተነሳ። የረግረጉን ቅጠል ጥቅም ሲያጠና የወረቀት መስሪያ እንደሚሆንም ተረዳ። ከዚያም ወደ ሥራ ገባ። ታካዊሪ የሚባል ድርጅት መስርቶ ለአካባቢው ነዋሪዎች የሥራ ዕድል ፈጥሯል። ስም ለመስጠት ለሚቸኩለውም ይኸው የቅጽል ስም ለማውጣት ዕድል ፈጥሯል። ማይክል ኦቴኖ በአካባቢው ነዋሪዎች የወረቀቱ ሰው በሚል ቅጽል ስም ነው የሚታወቀው። ማለዳ ተነስቶ በሐይቁ ዙሪያ የተንሰራፋውን ቅጠል መሰብሰብ ይጀምራል። ለመጓጓዝ እንዲያመች ተቆራርጦ በውሃም ይቀቀላል። ይህንን ሥራ ደግሞ የሚሠሩት የአካባቢው ነዋሪዎች ናቸው። በዓለም ባንክ መረጃ መሠረት በቀን ከ1 ዶላር ከ25 ሳንቲም በታች የሚያገኙ የሚበዙት 40 ሚሊየን ሕዝብ በቪክቶሪያ ሐይቅ ዙሪያ እንደሚኖር ይገልጻል። ኦቴኖ አሁን ለሰላሳ ሰዎች የሥራ ዕድል ከፍቷል። ሥራው በጉልበት ብቻ ሳይሆን የቴክኖሎጂ እውቀትም የሚጠይቅ እንደሆነ ነው የሚናገረው። ከፈተናዎቼ አንዱ ቴክኖሎጂ ነው። ለዚህ ስራ የሚውለውን ማሽን በሙሉ እዚህ ራሳችንን የሠራ ነው። ሌላው ፈተና ገንዘብ ነው። በቀላሉ ገንዘብ የሚሰራ ባለመሆኑ የገንዘብ አቅም ይጠይቃል። ለማይክል ኦቴኖ ተስፋ የሚሰጠው ጉዳይ ደግሞ የከተማዋ ነዋሪዎችና ሱቆች ወረቀቱን መገልገል መጀመራቸው ነው። ኤድዋርድ ኦራቶ በኪሱሙ ከተማ በቪክቶሪያ ሐይቅ ዳርቻ የስዕል ጋለሪ አለው። የአካባቢው ምርት የሆነውን ወረቀት መገልገል ከጀመረ ወዲህ በጥራቱም ሆነ በሚያገኘው ገቢ ደስተኛ መሆኑን ነው የሚናገረው። ወረቀቱ ዋጋው ተመጣጣኝ ስለሆነ በጣም ያስደስተኛል። በዚያ ላይ ለማግኘት አያስቸግርም። እንደ ሰዓሊ ደግሞ ወረቀቱ የተለየ ስሜት አለው። በደንዳናና ጀስም ላይ የተሸመነ የሚመስሉት መስመሮች ስዕሌን ያጎሉታል፣ አልፎም የተለየ መልክ ይሰጡታል። የወረቀት ምርቱ የገበያ ተቀባይነት ማግኘቱ በስራው ለተሰማሩና ድጋፍ ለሚሰጡ አገልግሎቶችን ማበረታቻ ሆኖላቸዋል። የኬንያ መንግስት የታካዌሪ የወረቀት ማምረቻ ላይ የሥራ መነሻ የሚሆን 60 ሺህ ዶላር በጅቷል። ድርጅቱ የተመረጠው የአካባቢ ጥበቃን የሚያሻሽሉ ንግድና ጥናት መስኮችን ለማበረታታት የተቀመጡ መስፈርቶችን በማሟላቱ እንደሆነ ጆሹዋ ማናፒዮ የኬንያ ብሔራዊ የአካባቢ ጥበቃ ተቋም ባለስልጣን ያስረዳሉ። እንግዲህ አድማጮች፣ የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማ ና መስታወት አድራጋውንን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው ሙዚቃ በመምረጥ ዲጄ ፋቱ አብሮን ነበረ። የስርጭት መሀንዲሱንም እናመሰግናለን። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ።